የኬንያ ፕሬዝዳንት ኡሁሩ ኬንያታ አስር ሺህ ተጨማሪ የፖሊስ ኃይል ምልመላ እንዲደረግ ውሳኔ አሳለፉ። ፕሬዝዳንቱ ይህን የተናገሩት በትናንትናው ዕለት ከ1900 በላይ የሚሆኑ አዲስ የፖሊስ አባላትን በእምባክሲ ባስመረቁበት ወቅት ነው። ኬንያ አብዛኛውን ጊዜ በተለይም በአሸባሪ ቡድን አልሻባብ ጥቃት የሚሰነዘርባት መሆኑን አስታውሰው ኬንያውያንን ከጽንፈኞችና ከተለያዩ ወንጀለኞች ለመጠበቅ የሀገሪቱን የፖሊስ ኃይል ቁጥር ከፍ ለማድረግ የመንግስታቸው ዓላማ መሆኑንም ጨምረው ተናግረዋል። ገልሞ ዳዊት ዜናውን አድርሶናል። የኬንያን ጸጥታ ጉዳይን በማስመልከት የሀገሪቱ ፕሬዚዳንት ኡሁሩ ኬንያታ ተጨማሪ 10ሺ አዲስ የፖሊስ ኃይል ምልመላ እንዲደረግ ውሳኔ አስተላለፉ። በትላንትናው ዕለት በናይሮቢ ኢምባካሲ 1976 አዲስ የፖሊስ ኃይልን ባስመረቁበት ወቅት ፕሬዚዳንቱ እንደተናገሩት የኬንያን የጸጥታ ችግር ለመፍታት የሀገሪቱ ሕግ አስፈጻሚ ዋነኛ አካል የሆኑትን የፖሊሶችን ቁጥር ከፍ ማድረግ ወሳኝ መሆኑ ጨምረው አሳስበዋል። አሁን የተመረቁት ከ1ሺ9መቶ በላይ አዲስ ፖሊሶችም ባለ ባለፈው አመት የተመለመሉት ሲሆኑ በሚመጣው አመት የካቲት ወር ላይ ተጨማሪ አስር ሺ ፖሊሶችን ማስመረቅ እንድንችል ትእዛዝ አስተላልፌያለሁ ሲሉ ኬንያታ ተናግረዋል። ተጨማሪ አስር ሺ የፖሊስ ኃይል ምልመላ በፍጥነት እንዲካሄድ ትእዛዝ ሰጥቻለሁኝ። ምክንያቱም በሚቀጥለው አመት የካቲት ወር ሌላ አስር ሺ ተጨማሪ የፖሊስ አባላትን ማስመረቅ እንዲቻለን በተለይ ሀገሪቷ በጽንፈኛው ቡድን አልሸባብ ብዙ ጥቃቶች የሚሰነዘሩባት ሀገር መሆኑን ጠቅሰው ለዜጎቿ ደህንነት የፖሊስ ኃይል ቁጥርን ከፍ ማድረግ ወሳኝ ነው ብለዋል። ኬንያ በሚቀጥለው ዓመት ይህንን ካደረገች በየተባበሩት መንግስታት የተቀመጠውን የአንድ ፖሊስ ኃይልን ለ400 ሲቪሎች መስፈርትን የምታሟላ ሀገር ትሆናለች። በተጨማሪም ኬንያ በሚቀጥለው ዓመት በ2017 ሀገራዊ ምርጫ ለማድረግ መራጮችን በመመዝገብ ላይ ስትሆን ገና ሊመለመሉ ያሉ 10,000 አዲስ ፖሊሶችም ከምርጫ ጊዜው በማስቀደም እንደሚመረቁ ታውቀዋል። የኬንያ ፖሊስ በአገሪቱ ካሉ የሲቪል ሰርቪስ አካላት ውስጥ በተለይ በሙስና የሚታማ ሲሆን አንዳንድ ጊዜም በሀገሪቱ ዜጎች ላይ ህገወጥና ኢሰብአዊ የሆኑ እርምጃዎችን በመውሰዱ በሀገሪቱ የሰብአዊ መብት ተሟጓች አካላት ሲከሰስ ይሰማል። በተለይ አልጀዚራ የተባለ የሚዲያ ኔትወርክ በ2014 በአሰራጨው ልዩ ዘገባው በኬንያ ፖሊስ ውስጥ ለግድያ ብቻ የሚቀጠሩ የፖሊስ አባላት መኖራቸውን ማጋለጡ የምታወስ ነው። እንደ ያነው ዘገባም በ2014 ብቻ በዋና ከተማዋ ናይሮቢ 127 ንጹሃን የኬንያ ዜጎች በአገሪቱ ፖሊስ ተገለዋል። ይህንን መረጃ የኬንያ መንግስት በጊዜው ውድቅ ማድረጉ የሚታወስ ሲሆን አዲስ የፖሊስ ኃይል ተመራቂዎችም በተለይ ከሙስናና ና ከተለያዩ ህገወጥ ትግበራ ራሳቸውን በማራቅ ህዝቡን እንዲያገለግሉ የእኔ አስተዳደር በተቻለው መጠን መሰረታዊ ፍላጎታችሁን ለማሟላት በትጋት ይሰራል ሲሉ ኬንያታ ተናግረዋል። የእኔ አስተዳደር እናንተ በትክክል ፍላጎታችሁ ተሟልቶ እንድትሰሩ ለማስቻል ሁሌም ተግቶ መሥራቱን ይቀጥላል። እናንተ ኬንያን ለመጠበቅ ኃላፊነት እንዳለባችሁ ሁሉ የኔም መንግሥት እናንተን ለመንከባከብ በእርግጥ ኃላፊነት አለበት። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ